የስዊድን ዜግነት ያለው ጋዜጠኛ ዳዊት ኢሳቅ እንደ አውሮፓ አቆጣጠር በ2001 ዓ ም ከታሰረ ወዲህ በምን ሁኔታ እንዳለ የማይታወቅ ሲሆን ፓትርያርክ አቡነ አንቶኒዎስም ሆኑ ሌሎች የፕሬዚዳንት ኢሳያስ ፓርቲና መንግስት ከፍተኛ ባለሥልጣናት የነበሩ ሁሉ ከታሰሩ ከ10 ዓመታት በላይ ቢያስቆጥሩም አንድም ጊዜ እንኳ ፍርድ ቤት ቀርበውም ሆነ በቤተሰብ ተጠይቀው እንደማያውቁ የሰብአዊ መብት ድርጅቶች ይገልጻሉ። ተቀማጭነቱ ብሪታንያ ለንደን የሆነው የኤርትራ ሰብአዊ መብት ተከራካሪ ድርጅት ዳይሬክተር ወይዘሮ ኤልሳቤጥ ጭሮ የአሁኑ ውሳኔ ከቀድሞዎቹ በኤርትራ መንግስት ላይ ከተላለፉት ውሳኔዎች በምን እንደሚለይ ለዶቼቬሌ በስልክ ገልጸዋል። ይሄ ውሳኔ ከሌላው ጊዜ ለየት የሚለው የአውሮፓ ፓርላማው ከዚህ በፊት እስከ ኤርትራ ጋራ የሚደረግ የልማት ይሁን ወይ የሌላ አገር ትብብሮች ወይ ስምምነቶች የኤርትራን ሰብአዊ መብት አያያዝ ግምት ላይ እያዋለና እሱ እንደ አንድ ኮንዲሽን መሆን አለበት ይሉ ነበር። የአውሮፓ ኮሚሽን ግን እነሱ የሚሰጡትን ምክሮች ግምት ላይ ሳያስገባ በቅርብ ጊዜ እስከ ሁለት መቶ ሚሊዮን ድረስ የልማት እርዳታ ለኤርትራ እንዲሰጥ አድርገዋል እና ይሄ በጣም እንዳናደዳቸው ውሳኔው ላይ ገልጸዋል። ስለዚህ የአውሮፓው ኮሚሽንና የአውሮፓው ፓርላማ የተለያየ አመለካከት በኤርትራ ላይ እንዳላቸው የሚገልጽ ነው። የኤርትራን መንግስት የሚያወግዙ በርካታ ውሳኔዎች የተላለፉና የሚተላለፉ ቢሆንም እራሱ የአውሮፓ ህብረትና አባል መንግስታት ግን በተለይ በስደተኞች ጉዳይ ከኤርትራ መንግስት ጋር ለመስራት መስማማታቸውና እርዳታ መስጠትን መጀመራቸው እየተገለጸ ነው። የኤርትራ ሰብዓዊ መብት ተከራካሪዋ እንደገለጹት የአሁኑ የአውሮፓ ፓርላማ ውሳኔ የተለያዩ ዓለም አቀፍ ድርጅቶችና መንግስታት በኤርትራ መንግስት ላይ ያሳለፏቸውን ውሳኔዎች የሚያካትት ብቻ ሳይሆን በእነዚህ ሁሉ ዓመታት የኤርትራ መንግስት ለውጥ አለማሳየቱ ያሳዝነው መሆኑን የሚገልጽ ጭምር ነው። ፓርላማው አሁንም የፖለቲካ እስረኞች እንዲፈቱና የዘፈቀደ እስር እንዲቆም፣ የብሔራዊ ውትድርና አገልግሎት እንዲያበቃ፣ የህግ በላይነት እንዲከበርና ሌሎች ዴሞክራሲያዊ መብቶች እንዲከበሩ የሚጠይቁ 23 ጥያቄዎችን ለኤርትራ መንግስት አቅርቧል። የአውሮፓ ኮሚሽንና ባለመንግስታቱም የእነዚህን ጥያቄዎች ተግባራዊነት እንዲከታተሉ አሳስቧል። ወይዘሮ ኤልሳቤጥ ግን የፕሬዚዳንት ኢሳያስ መንግስት ከየትኛውም አካል የሚመጣን ውሳኔ የሚያከብር ወይንም የሚሰማ አይደለም በማለት የፓርላማው ውሳኔ ለውጥ ማምጣት መቻሉን አብዝተው ይጠራጥራሉ። ከዚህ በላይ ምን መደረግ አለበት ይላሉ አልኳቸው። እንግዲህ የኤርትራ ባለስልጣኖች ኤውሮፓ መሬት ላይ ይሁን ሌላ ሀገሮች እንዳይወጡ መከልከል ትራቭል ባን ይባላል። እንግዲህ አሁን ምንድን ነው እነሱን መነጠል ነው። ነጥሎ በምንም አይነት መንገድ ሁኔታውን ያለውን የሰብአዊ መሰል ሁኔታዎችን ይህ ሀገራዊ አገልግሎት ባርነት ያደረጉትን እንደ ሀያ አመት እኮ ሀያ ሀያ አራት አመት ሰው ባሪያ ሆኖ በመንግስቱ ተገዝቶ ነው የሚኖረው። ሰው እኮ ራሱ ህይወቱን አያስተዳድርም ኤርትራ ውስጥ መንግስቱ ነው የሰውን ህይወት የግል ህይወቱን እንኳን ሳይቀር የሚያስተዳድረው። ስለዚህ ኤርትራ ውስጥ ባርነት አለ። ኤርትራ ውስጥ ሰው የፈለገውን መስራት ወይ እንደፈለገው መኖር አይችልም። በሀያ አንደኛው ክፍለ ዘመን ህዝቡን እንደዚህ እያሰቀቀ የሚኖር መንግስት መነጠል ነው ያለበት። በአፍሪካ ህብረት መነጠል አለበት፣ በአውሮፓ ህብረት መነጠል አለበት። አለ የተባለ ማዕቀብ መደረግ አለበት። መንግስቱ ወደውን ሳይሆን በግዱ ያኔ አንዳንድ ለውጥ ማሳየት ይጀምራል። ገባዩ ንጉሴ ለዶቼቬሌ ራዲዮ ብራስልስ